የበረታ የምግብ እጥረትን ማየትና መለየት ቀላል ነው። ሲደርስም ጊዜ አይወስድም። የደረሰውን ቀውስ ለማስተካከል ግን እጅግ ከባድ ፈተና ነው። የበረታ የምግብ እጥረት ሊደርስ የሚችለው ጤናማ የሆነ አመጋገብ ባለመኖሩ ብቻ አለመሆኑን አንድ ሰሞኑን የወጣ የጥናት ሪፖርት ጠቁሟል። ጄሲካ በርማን ያጠናቀረችው ዘገባ ነው ሶሎሞን አባታ ያቀርበዋል። በመላው ዓለም ከሚደርሰው የሕፃናት ሞት ወደ አርባ አምስት ከመቶ ለሚሆነው ሰበቦቹ የበረታ የምግብ እጥረትና ለበሽታ አምጭ ተውሳኮች መጋለጥ መሆናቸውን የዓለም የጤና ድርጅት አስታውቀዋል። ባለፉት ጥቂት ዓመታት ውስጥ ግን አንዳንድ ተመራማሪዎች እየያዟቸው የወጡ ሐሳቦች ተጨማሪ ምክንያቶችን ያስቀምጣሉ። ከነዚያ ግኝቶች አንዱ የአንዳንድ ሰው የሰውነት የተፈጥሮ ደህንነት ወይም ቅስም መጠበቂያ ስርዓት ራሱን ቢሆን ለአካል ወይም በሕይወት ለመኖርም እጅግ አስፈላጊ ናቸው የሚባሉትን የነጠሩ ምግቦች እንደ ጎጂ ባዕድ አካል እየቆጠረ የምግብ ዝውውር ሥርዓቱ እንዲገፋቸው ወይም እንዳይወስዳቸው ያደርጋል የሚል ነው። የለንደኑ ኩዊን ሜሪ ዩኒቨርሲቲ ተመራማሪዎች ሕፃናትን የሚገድሏቸው የነጠረ ምግብ እጥረትና ለበሽታ መጋለጥ መሆናቸውን በማስረጃ የሚያሳይ ጽሑፍ ትሬንድስ ኢን ኢሚኖሎጂ መጽሔት ላይ አውጥተዋል። ሕፃናት በደም ሊወርሷቸው የሚችሏቸው የተፈጥሮ ቅስም መጠበቂያ ስርዓት አሰራር መዛባትና ተግባራቸውን መዘንጋት ወይም መስራት የሚገባቸውን ትተው የማይገባቸው ስራ ውስጥ መግባት ሕፃናቱን ለበሽታ እንዲጋለጡ ወደሚያደርግ ሁኔታ ይወስዷቸዋል ወይም ለተውሳኮች ጥቃት ያመቻቿቸዋል። በኩዊን ሜሪ ዩኒቨርሲቲ የተፈጥሮ ቅስም ተመራማሪና ባለሙያዋ ክሌር በርክ ለአንዳንድ ሰዎች የተራዘመ የጤና ጉዳት መዘዝ የሚያስከትለውን የምግብ እጥረት ለማስወገድ ደህንነቱ የተጠበቀ ምግብ ብቻውን በቂ አለመሆኑን ያስረዳሉ። አንዳንድ የመሻሻል አዝማሚያዎች አሉ። ይሁን እንጂ ለምግብ ወይንም ለንጥረ ምግብ እጥረት የተጋለጡ ሕፃናት ብዙ ጊዜ የሚያጋጥማቸውን መቀጨጭን የመስ የመሳሰለ ጉዳትን ሙሉ በሙሉ መቀልበስ ግን አልተቻለም። ማደግ የሚገባቸውን ያህል አያድጉም። በምግብ እጥረት መሰቃየት ሕፃናት በቂ ምግብ ቢያገኙ እንኳ ሊያጋጥም የሚችል ችግር እንደሆነ ተመራማሪዎቹ ይናገራሉ። ሰውነታቸው ከሚመገቡት ምግብ ውስጥ የሚያስፈልገውን ንጥረ ምግብ ሁሉ አይወስድማ። ስለዚህም ይቀነጭራሉ። ብዙዎቹ የነጭ የደም ሴሎቻቸው ቁጥር የተመናመነ ነው። የሌሎቹ ደግሞ የአደጋ መከላከያ ቅስማቸው ተሐዋስያንን በቀላሉ ማሳለፍ የሚችል ለፈስፋሳ ቢጤ ነው። ይህ በሽታ ተዋጊ ሴሎችን በሚፈበርኩት ኬላዎች ላይ ችግር አለ ወይም ብልሽት አለ ማለት ነው። በዚህ የተፈጥሮ ደህንነት መጠበቂያ ቅስምና በምግብ እጥረት መካከል ያለውን ግንኙነት የሚፈትሽ አዲስ ዘዴ ተገኝቷል። በርክ እንደሚሉት በምግብ እጥረት ምክንያት የተጎሳቆሉ ሕፃናትን ጤና ጸረ ተሐዋስያን መድኃኒት በመስጠት ብቻ ማሻሻልና ማጠናከር ሊቻል ነው። ይህ የተፈጥሮ ቅስም ስርዓት ግዙፉን የመማቀቅና የሞት መጠን በማውረድ ከላይ የተጠቀሰውን የበዛ ሞት መቶኛ ሚዛን መቀነስ ከተቻለ እጅግ የሚያስፈነድቅ እድል ተፈጠረ ማለት ነው። አዳዲሶቹ ግኝቶች ለበሽታ መጋለጥን በመዋጋት ብቻ ሳይሆን በምግብ የሰውነት ውስጥ ዝውውር መቃጠልና መዋሃድ እንዲሁም በነርቭ ሥርዓቶች የተሳካ መስተጋብርና ክንዋኔ ውስጥ ጤናማ ግንኙነት እንዲኖር ያስችላሉ። በሰውነት የተፈጥሮ ቅስም ምንነትና አሰራር ግንዛቤ ላይም አዲስ ዕውቀትና አቅጣጫን ይሰጣሉ።